በቅድሚያ አመሰግናለሁ አቶ ተድላ ለጊዜው እስቲ ለአድማጮች በቅድሚያ ራሱን ያስተዋውቁልኝ እኔ እንግዲህ የዚህ የኒውዮርክ ነዋሪ ነኝ አሁን ወደ ሰላሳ አመት በላይ ሆኖኛል ማለት ነው ብዙ ፕሬዚደንቶችም አይቻለሁኝ እዚሁ ከተማ ነው ከዚህ ከተማ ውጭ ትማደድኩም እዚሁ ነው የኖርኩት አንዳንድ ሰው እድሜውን በፀሐይ ይቆጥራል አንዳንድ ሰው በጨረቃ ይቆጥራል እርሶ በፕሬዚደንቶች ነው የሚቆጥሩት ልክ ነው እንግዲህ ከነሱት አይቀር እስቲ በቀጥታ ወደዚህ ወደሚቀጥለው የፕሬዝደንታዊ ፉክክር ጉዳይ ልውሰዶት እና እርስዎ ብዙ ጊዜ ሳዩት በጽሁፎቾ በምልልሶች የፕሬዚደንት ትራምፕ ደጋፊ ይመስሉኛል እና እውነት ነው? ይሄ ያው የፕሬዚደንት ትራምፕን መደገፍ የጀመርኩት ከመጀመሪያው ጊዜ ጀምሮ ነው። ገና ከሂለሪ ክሊንተን ጋር መወዳደር ከመጀመሩ ዘመቻ ላይ በነበረበት ጊዜ እኔ የሂለሪ ተቃዋሚ ነበርኩኝ። የሂለሪን ተቃዋሚ በመሆኔ ያው በዛን ጊዜ የፕሬዚደንት ደጋፊ መሆን ግድ ይኖር ነበር። ስለዚህ ድጋፊው የተጀመረው የኦባማን እና የሂለሪን ቡድን በመቃወም ሆኖ ነው ያን የተጀመረው። አሁን ግን ከስራው በኋላ አራተኛ ዓመቱ ስራ በኋላ ይሄ ፕሬዚደንት ይቀጥል ይጠቅማል ብዬ በፍጹም አምናለሁ። እንግዲህ በከተማም የአንድ ከተማ ሰው ናችሁ፣ ከሁለቱም ጋር ቢሆን ለነገሩ ከውጭ ጉዳይ ሚኒስትር ሂለሪ ክሊንተንም ሆነ ከፕሬዚደንት ትራምፕ ጋር የኒውዮርክ ሰዎች ናችሁ። ምናልባት በወሬም በውሎም የበለጠ ያውቋቸዋል ሁለቱን። እና ፕሬዚደንት ትራምፕን መጀመሪያ ላይ የደገፉት ፕሬዚደንት ትራምፕን ለመደገፍ የእሳቸውን አስተሳሰብና አመለካከቶች ተከትለው ወይም ተስማምተውባቸው አይደለም ማለት ነው። ሂለሪ ክሊንተንን ለመቃወም ብቻ ሲሉ ነው መደገፍ የጀመሩት። እሳቸው አይደለም እኔ የሂለሪ ተቃውሞ ወይን በሰዓቱ በቀጥታ ጦርነት አፍቃሪ ሴት በመሆኗ ነው። በተለይ ሊቢያ ውስጥ ኦባማ በፊት ለፊት በሁለተኛ ደረጃ ድጋፍ በሚል ገብተው። የሊቢያን ላይ የፈጸሙት እንትን በጣም ለእኔ ህገወጥ የሆነ ድርጊት ነው። ያ ለራሱ ለእኔ ሂለሪ እንደ ጀግንነት የቆጠረችው ውጊያ እና የመጣው ጥፋት መዘዙ በከፍተኛ ደረጃ አቃወም ነበር። ስለዚህ ትራምፕ ጦርነት በተለይ ገልፍ ኢራቅ ውስጥ ገብቶ የጠፋውን ንብረት የመሳሰለውን ኮምፕሊት የሚቃወም ሰው በመሆኑ በዚህ ፍጹም እስማማ ነበር። እኔ ዋነኛው የሂለሪ የውጭ ፖሊሲ ከኦባማ ጋር ሆነው የፈጠሩት የውጭ ፖሊሲ በተለይ እኛን አፍሪካን በሚመለከት ፍጹም በተለይ ሊቢያ ላይ ባደረጉት ከፍተኛ ግፍ ያው ኢራቁንም ጨምረ ይሄ ለእኔ በቂ ነበረ። ሂለሪ ክሊንተን ፕሬዚደንት ብትሆን ያን ጊዜ የኦባማ ሶስተኛው ተረሞም ሶስተኛው ክፍል ማለት ነው ወዴት እንደምንሄድ አላውቅም ነበረ እሷ ፕሬዚደንት ሆና ቢሆን ኖረ በእውነቱ የትራምፕ ፕሬዚደንት መሆን እኛን ከጦርነት አድሮናል። ይሄ ምንም ጥያቄ የለውም። እስቲ ወደ ፕሬዚደንት ትራምፕ መጣለሁኝ፣ የጀመሩትን ሀሳብ አንዴ ላስ ጨርሶትና የኦባማ አስተዳደር ለአፍሪካ ይሰጥ በነበረው ድጋፍ ምናልባት ከፕሬዚደንት ቡሽ ጎን ከአርባ ሦስተኛው ፕሬዚደንት ማለቴ ነው ጋር ከፍተኛ ነበር ነው ተብሎ የሚሞገሱት በተለያዩ፣ በኢነርጂ በኩል አፍሪካ በምግብ ራሷን እንድትችል በማድረግ በኩል በልማት እርዳታ በኩል እና በመሳሰሉት እና ለአፍሪካ ጠቃሚ አልነበሩም ወይም አፍሪካን ይጎዱ ነበር የሚል ሀሳብ ነው ያለሁት። አይደለም ኦባማ የዚህ የኢነርጂ ፖሊሲ አፍሪካ በራሷ ምግብ የተችለውን ፖሊሲ ደግፍ ነበር። ለአፍሪካ እንደውም ከኦባማ ይልቅ በኤድስ ፕሮግራም ላይ ከፍተኛ ገንዘብ የሰጠው የቡሽ አድሚኒስትሬሽን ነበር። ለዚህ ነው ፕሬዚደንት ቡሽን የጠቀስኩለት። ፕሬዚደንት አፍሪካውያን እንደ ጀግና ነው የቆጠሯቸው የተቀበሏቸው። የፕሬዚደንት ቡሽ ያ የተሰጠው ገንዘብ ወደ ሀምሳ ቢሊዮን ሆን የሚባለው ጋዜጠኛ አይደለሁም። አፍሪካውያንን ህይወት በማዳን በኩል የቡሽ አድሚኒስትሬሽን ትልቅ ውለታ ነው ያሉ ምንም ፋር የሚባል መርሃ ግብር ያስደመቸው ናቸው። ይሄን እና የቡሽ አድሚኒስትሬሽን እንደ መሰለኝ ሰብአዊነትን በሚመለከት አፍሪካ ከፍተኛ እርዳታ ነው የቡሽ አድሚኒስትሬሽን ያደረገው። የኦባማ አድሚኒስትሬሽን በበኩሉ ያደረገው ነገር አለ። አፍሪካ ራሳቸውን በምግብ እንዲችሉ በኢነርጂ አሁን የኢነርጂን ነገር ስታነሳብኝ በኦባማ አድሚኒስትሬሽን ጊዜ ነበረ የእኛ የህዳሴ ግድብ የተጀመረው። ያንን በሚመለከት የኦባማ አድሚኒስትሬሽን ድጋፍ አልነበረም። ለኢትዮጵያ የሰጠው ድጋፍ የለም። ኤነርጂ በሚመለከት እነሱ በሚያምኑበት መንገድ የኤነርጂ ሀይሎቻችን እንድንጠቀም ሞክረዋል። በምግብ ራሳችሁን እንዲችል የመሳሰሉት ነገር ሞክረዋል። ይህንን እያደረገ የኦባማ አድሚኒስትሬሽን ትልቁ ከኢትዮጵያ ጋር መንግስት ጋር የነበረው ፍቅር በሶማሌ ጦርነት ከአልሻባብ ጋር በመዋጋት በሚለው ላይ ነው። ትልቁ እና ለኢትዮጵያ ውዳሴ ያቀርቡ የነበሩ የኦባማ አድሚኒስትሬሽን እንደ ኢትዮጵያ ጦረኛ የለም፣ ሀይለኛ ተዋጊዎች ናችሁ ኢትዮጵያን በጎበኘበት ጊዜ ኦባማ የነገረው ትልቁ ነገር ይሄን ነው እና ለራሳቸው ፍላጎት የኢትዮጵያን የጦር ሀይል ተጠቅመውበታል። እንግዲህ በዚህ ኢትዮጵያ ምን ያህል ተጠቀምን? ሶማሌ በኩል ሽብርተኞችን ለመዋጋት የጠፋውን የሰው ህይወትም፣ ጉዳቱም መዘዙን ስትመዝን ኦባማ አድሚኒስትሬሽን የሚታወቅበት ኢትዮጵያን ይሄንን የሽብርተኛን በመዋጋት ባለው ላይ የተንተራሰ ግንኙነት ነው። ራሳችንን በምግብ የመቻለው የመሳሰለው ነገር በመሰረቱ የሀገራችን የውስጥ ፖሊሲ ነው መሆን ያለበት። በተረፈ እርዳታ እረድተውናል፣ በእውነት ነው። ኢትዮጵያ በምግብ እጥረት በምትቸገርበት ጊዜ ሲጮህ መቼም ተራብን በምንባልበት ጊዜ ኦባማ አድሚኒስትሬሽን አቅርበዋል። በተረፈ ግን የኢትዮጵያን የመብቶች ጉዳይ ስለ ዲሞክራሲ ኦባማ የሚያወራው እና ኢትዮጵያ ውስጥ ሲደረግ የነበረውን ነገር ስታይ የኦባማ አድሚኒስትሬሽን ለኢትዮጵያ በተለይ ለአፍሪካ ያበረከተው ነገር በምን እናስታውሰዋለን ብለህ ብትነግረኝ ከካይሮ ጀምሮ በጥሩ ንግግር ነው። ጥሩ ንግግር ካይሮ ዩኒቨርሲቲ ተናገረ። በኋላ የመጣውን ህዝባዊ አመፅና የደረገውን ጥፋት ታያለህ። ኢትዮጵያ ውስጥ አንድም ጊዜ ለተደረጉት ህገወጥ ምርጫዎች ምኖችም የኦባማ አድሚኒስትሬሽን አንድም የለም። እኛም እየሄደን ኦባማ አድሚኒስትሬሽን ላይ ስንሰለፍ እኔ ስምንት አመት ሙሉ ኦባማ አድሚኒስትሬሽን ላይ ሰልፍ ወጣ ነበር። ባካችሁን፣ ሀገራችን ወደ መጥፎ አቅጣጫ እየሄደች ነው። ሊሰሙን ፈቃደኞች አይደሉም። እንደውም እዛ ያኔ ዋሽንግተን የረሀቡን በሚመለከትበት ጊዜ በተደረገው ላይ ትልቅ ሰልፍ ዋሽንግተን መኪና መንገድ ሁሉ ዘታ የኦባማ አድሚኒስትሬሽን ስለ ዲሞክራሲም ሆነ ስለ አፍሪካ አፍሪካን የአሜሪካ የፖለቲካ ለራሷ ውጭ ግንኙነቷን የራሷን ፍላጎት ለማቅያ መሳሪያ ነው ያደረገው። እስቲ ወደዚህ የሀገር ውስጥ ጉዳይ የትራምፕ አስተዳደር ምን እንዳበረከተ ምን አስተዋጽኦ እንዳለው ወደኋላ ይመለሱልኛል። አሁን ግን ወደ አሁኑ ሁኔታ እንምጣና ሰሞኑን በዲሞክራቲክ ፓርቲውና በ ሪፐብሊካን ፓርቲው ጉባኤዎች ተካሂደዋል። ሁለቱም ፓርቲዎች የራሳቸውን እጩዎች ሰይመዋል። የኦባማ ምክትል ፕሬዚደንት የነበሩት ጆ ባይደን ዴሞክራቲክ ፓርቲውን ሊወክሉ ነው። ተቀማጩ ፕሬዚደንት ዶናልድ ትራምፕ በሪፐብሊካን ፓርቲው ስም ሊወዳደሩ ነው። ሁለቱን ሲመለከቷቸው እርሶ ምንድን ነው የትራምፕ ልዩ ሰብዕና ልዩ የአመራር ችሎታ ብለው ያምናሉ? ከአስተሳሰባቸው ጀምሮ ትራምፕ ይሄ የምናውቀው ፖለቲከኛ አይደለም ፖለቲከኛ ባለመሆኑ የፈለገውን ነው የሚናገረው በዚህም አንዳንድ ጊዜ ስህተት ይሰራል ፖለቲከኛ ያለመሆኑም የአሜሪካ ህዝብ የሚያውቀው በዚህ ምክንያት ነው የተዘጋጀና የተጻፈ ነገር ማንበብ ስለማይስማማው ብዙ ጊዜ አንዳንድ ጊዜ መስመር እየሳተ ይናገራል እኔ ትራምፕን የሚያየው የሚያምንበትን ነገር ሊያደርግ የሚችል ሰው አድርጌ ነው የሚያደርገው ብዙ ከመናገር ይልቅ ለማድረግ ይችላል። ለማድረግ የሚችለውን ነገር ላለማድረግ፣ ነገ ይሄን ማድረግ ፖለቲከኞች እንዲህ ይሉኛል የሚል ነገር አይደለም፣ በማድረግ ላይ ያለው። ስለዚህ በድፍረት ነው ብዙ ነገር እየሰራ ያለው ሀገር ውስጥ ፖሊሲም ሆነ በደጅ ፖሊሲ። ብዙ ጠላት የሚያፈራው ምክንያት ምንድን ነው? እንደ ሌሎች ፖለቲከኞች ፖለቲከኛ ማድረግ የሚገባውን ነገር አይደለም የሚያደርገው። ይሄ ነው ሰብአዊነቱ። እኔ ገለጻ ብትል ትራምፕ ፖለቲከኛ አይደለም። ፖለቲከኛ ካልሆነ ምን ያደርጋል ታዲያ ብለህ ብትጠይቀኝ ይችላል። አሁን አዎ፣ ተከታዩ ጥያቄ ነው። ፖለቲካ መቼም የሀገር አስተዳደር የሕዝብ አመራር ሙያ ነው። ብስለትን ይጠይቃል። ልምድን ይጠይቃል። ፖለቲከኛ አይደለም ትራምፕ የሚሉኝ ከሆነ ምንድን ነው እሳቸውን ለመሪነት አሜሪካን ለምታገር መሪነት ሊያበቃቸው የሚችለው ነገር? እንግዲህ ትራምፕን የአሜሪካ ህዝብ በብዛት የመረጠው ማለት በቁጥር እንኳን ሂለሪ የተሻለ ቁጥር አግኝታለች ው በአሜሪካ አሰራር መሰረት ትራምፕ የተመረጠበት ምክንያት ምንድን ነው? የአሜሪካን ህዝብ በተለይ ይሄ ድንበር የሌለው የጦርነት ውስጥ መግባትና ከውጭ የማኒፋክቸሪንግ ኩባንያዎችም መኪናም በለው ምንም በለው ከአሜሪካ ውጭ የተሰራ አሜሪካ እቃ ተቀባይ ሆነ። የንግዱንም ባላንስ ሂሳብ ስታየው ኢኮኖሚ እየተጎዳ ነው የመጣው እና ይሄ ህዝቡን አስቆጥቶታል። ናሽናሊዝም ነው ይሄ፣ የኢኮኖሚክ ናሽናሊዝም ገበሬው፣ የምጣኔ ሀብት ብሔረተኛነት ነው የሚሉኝ፣ አሜሪካ ትቅደም ፍልስፍና ነው የሚሉ። በቀጥታ ይሄ በስራ ምክንያትም ስራ ወደ ሌላ ቦታ የሄደበትን ስራ የፈታውንም ብዙውን ይሄ እነ ሂለሪ ክሊንተን ስም የሰጡት አለ። ዝም ብሎ እውቀት የሌለው መጥፎ ስድብ የምትሰድበው በእንግሊዝኛ አለ። እንደነዚህ አይነቶቹን ሁሉ ያስቆጣበት ምክንያት የትራምፕን በመናቅ ፕሬዚደንት መሆን አትችልም፣ አንድ ሰው አንተ የፕሬዚደንት መሆን ጠባይም የለህም የሚለው ነገር ሌሎቹን መራጩ ህዝብ ላይ ቁጣ ነው የሚያስመጣው። ምክንያቱም ማን ነው እናንተን ለፕሬዚደንትነት የሚያበቃ አንተ እንደምትለኝ ችሎታም አሁን በችሎታና በፖሊሲም በምንም ብለው ኦባማ የመሰከረው ነው። ሂለሪን የመሰለ ፕሬዚደንት ወንድም ሆነ ሴት በምድር ላይ የለም፣ የሚለው ካምፔን ብዙ የሚያስቆጣበት ሁኔታ አለ ለምን ይሄ የሚያሳየው ምንድን ነው ጥቂቶች ክፍሎች ሀብትና እውቀት ያላቸው ብቻ የእነሱ ስራ ነው ፖለቲካ የሚለውን ነገር የተቃወመው ቀላል ቁጥር አይደለም ትራምፕን የሚያመጣው ይሄ ኃይል ነው ፖለቲካ የጥቂቶች መሳሪያ አይደለም ያንተ ነው ይሄ ፖፑሊስት የምትለው ህዝበኛነት የምትለው ቅስቀሳ ይሄ ያንተ ነው አሜሪካ ያንተ ነው የመሳሰለው ነገር ስልጣን ላይ አውጥቶታል ትራምፕን አሁን እንደምትለኝ አራት አመት ስልጣን ላይ ከወጣ በኋላ ይሄ ሰውዬ ተምሯል ምክንያቱም እንዳልከኝ የፖለቲካ ሰው ካልሆነ እና መምራት ካልቻለ አንድ ሰው እንዴት ፖለቲከኛ ይሆናል ብለህ ጠየከኝ። መልሱ ፖለቲከኛ እንዲሆነ ያደረገው የገፋውና የሕዝብ ነው። ይሄ የሕዝብ ህዝበኝነት እንዴት ፖለቲከኛ ይሆናል ሳይሆን፣ ፖለቲካ በሰው ተፈጥሮ ውስጥ ያለ ክስተት ይመስለኛል፣ ያለ ሁኔታ ይመስለኛል። ከአመራር ጋር ከአገዛዝ ጋር በተያያዘ ነው ያልኩት። ሀገርን ከመምራት ጋር ከሕዝብ አስተዳደር ጋር ይሄ ነው። ትራምፕ እንግዲህ እንደምታውቀው ነጋዴ ሰው ነው። ከሰዎች ጋር ሆኖ ሀብት ይዞ ሰው አሰርተዋል ምን ብሏል። ነገር ግን ትልቅን ሀገር አሜሪካን የሚመክል ከማያውቅበት ከተማ መጥቶ ዋሽንግተን አካባቢ ይሄ ቤልትዌይ የምትለው ሕዝብ በብዙ የተሳሰረ የሎቢው ምኑ ባለበት ቦታ ትራምፕ እንግዳ ሰው ነበር። ልክ አንድ ሰው የማያውቅበት ሀገር እንደው ሻንጣ ይዞ የገባ ያህል ነው ትራምፕ። የመጀመሪያውም ስልጣን እንደገዛ ጊዜ ጀምሮ አንድ ነገር የማትረሳው አለ። ይሄ ሰው ስልጣን ላይ የገባ ጊዜ ትራምፕ ፕሬዚደንት አይደለም የሚሉ ሀይሎችም የተፈጠሩበት ጊዜ ነበር። እና ትራምፕ በመሰረቱ ባይተዋር ሰው ነበረ። ዋሽንግተን ሲገባ አትፈለግም የተባለ ሰው ነው። ፕሬዚደንትም ልትሆን አትችልም የሚሉት ሀይሎች ልብሏል። ደግሞ የማትረሳው ነገር አለ የኦባማ አድሚኒስትሬሽን ለትራምፕ ሰላማዊ የሆነ ሽግግር አይደለም ያደረገለት። ብዙ መሰናክል ተፈጥሮ ጊዜውን ሁሉ ራሱን በመከላከል ላይ እንዲያጠፋ የተገደደ ሰው ነው ይሄ ሰውዬ። እና ትራምፕ በመሰረቱ ከተጀመረበት ጊዜ ጀምሮ በሚደንቅ ነገር አሁን ዳኞች ሹመት የመሳሰለ ነገር ብዙ የሚደንቅ ነገር በአጭር ዓመት ውስጥ አድርጓል። የተሾመው የዳኛ ቁጥር ብትለኝ ኮርስ የሚረዱት ሰዎች አሉ። መም አማካሪዎቹ ቤተሰቡኖቹንም ይዞ ገብቷል። ግን እንዲረዱ ሲያመጣቸው ሰዎች የተቻለ ተሞክሮ አንዳንድ ውጤቶች ተገኝተዋል። ሰው መሾም፣ ይሄን የመሳሰለ ነገር፣ ሌላ የማይቀር ነገር፣ የማይነው ነገር ደግሞ በተለይ ከቻይና ጋር የፈጠረው የገበያ የንግድን ያለመመጣጠን በመቀየር ታሪክ በመቀየር ናፍታ የሚባለውን በአዲስ በመቀየር በጣም ተጨባጭ የሆኑ የኢኮኖሚክ ስራ ሰጥተዋል። ይሄ ትልቅ ነገር ነው ያደረገው። በፖለቲካው በኩል እንተ፣ እንደምትለው ብዙ ጠላቶች ሊያፈራ የቻለው ምንድን ነው? ከአውሮፓውያኖች ጋር ሳይቀር የተጋጨበት የናቶን ነገር ማጥሳት ትችላለ። ዲፕሎማት አይደለም አይባልም፣ እንደዚህ ገንዘባችሁን ክፈሉ አይባልም። እነ ኦባማ እንደዚህ ያሉ እባካችሁ የተባለውን ነገር ክፈሉ ብሎ የጠየቀ የአሜሪካ መሪም የለም። ትራምፕ ነጋዴ ብና የቢዝነስ ሰው፣ እንዴት ነው እናንተ ሂሳባችሁን ማትከፍሉት እኛ ወጪ እያወጣል። የትራምፕ አካሄድ እንደዛ ነው ካልከፈላችሁ ሰርቪስ መስጠት አልችልም። ይሄ ብዙዎቹ ተማርን የሚሉትና በተፈጥሯቸው በፖለቲካ በተሰልና ሀገር መራን የሚሉ ዲፕሎማቶች እንዲህ አይነት ቋንቋ አያውቁም። ስለዚህ ትራምፕ ፖለቲከኛ በማያደርገውን ነገር እያደረገ ለሀገር የሚጠቅም ነገር አድርጓል፣ በተጨባጭ ነው። ከዚህ ውጪ በኢኮኖሚ በኩል በእኔ የማይካድ ነገር ሚሆን ምንድን ነው በተለይ ለጥቁሮች ኢኮኖሚክ ኢምፓወርመንት በሚል በሰጠው ገንዘብ፣ በተከፈለው ገንዘብ ብዙ ብዙ ብዙ ትናንሽ ቢዝነስ ሰዎች እንዲነቃነቁ አድርጓል። ይህም ተጨባጭ ነገር ነው። ብዙ ሰው ጥቁሮችን ያላግባብ የታሰሩ ሰዎችን ሪፐብሊካን፣ ዴሞክራት በመተባበር በወሰዱት እርምጃ መሰረት እነ ባይደን በጻፉት በአስራዘጠኝ ሁለት ዘጠና አራት ህግ የተወረወሩ ብዙ ወጣቶችን ያለግባብ ከእስር ቤት አስወጥቷል። ይሄን ይሄን ሁሉ ስታይ እሱም ከስልጣን ለማባረር ኢምፒችመንት ተብሎ ከተደረገበት ሴራ ጋር ስታይ በመሰረቱ በመከራ ላይ እና በስልጣን ላይ እንዳይቀመጥ እየተጋፉት ዴሞክራቶች ስራ የሰራ ሰው ነው። በእውነቱ ነው የምልህ። እንደዚህ ስልጣን ላይ ያለ መሪኔ ሲደበደብና ሲጠላ በግልጽ ከስልጣኑ እንዲዘልቅ ለማድረግ ይሄ ሁሉ ሙከራ ሲደረግበት ይሄ ሰውዬ ይህ ቀጥ ብሎ እስከ መጨረሻው ድረስ ታግሏቸዋል። ይሄ ሁሉ ተደርጎ ነው አቶ ሰለሞን፣ ኮቪድ የሚባል በሽታ ሲገባ ትራምፕ ኢምፒችመንት ላይ ነበር። ምናቆ ጃንዋሪ ላይ ዓለም በአጠቃላይ ስታይ የምንድነው? ይሄ ሰውዬ ጥንካሬ ያገኘው ፖለቲከኛ ስለሆነ አይደለም። የሚያስፈልገውን ነገር ማድረግ የሚገባውን ነገር በተለይ በመሰረቱ ከገንዘብና ከምንጋ የተያያዘ ነገር ነው። አሜሪካንን እዳም ተቀባይ መሆን የለበትም። በአሜሪካ አድቫንቴጅ ማግኘት በቃችሁ ይላል። ቻይናንም ኤሽያንም ሁሉንም ሀገር ለአሜሪካ ጠበቃ ሆኖ በዛ መሰረት ይሄ ክፉ ቀን ከመምጣቱ በፊት ኢኮኖሚው እንደ ጉድ ነበረ አንኤምፕሎይመንቱም በጣም ትንሽ ነበረ፣ ሬከርድ ነበረ። ከዛ በኋላ ያለው ታሪክ እንደምታውቀው ከኮቪድ በኋላ ያለው ፖለቲካ ራሱን የቻለ ሌላ አለም ውስጥ ነው የገባ ነው። ስለ ይሄን አሁን የምንነጋገረው በሙሉ ከኮቪድ በፊት የነበረው ትራምፕ እንጂ ከኮቪድ በኋላ ያለው ትራምፕ ደግሞ ሌላ ሰው ነው። አቶ ሰለማ፣ ወደዚህ ወደ ኮቪድ ጉዳይ መለሳለሁኝ ወደኋላ ነገር ግን እየተናገሩ እያሉ እንዳላቋርጦት አንድ ዝም ብዬ የዘለልኩት ነጥብ ነበር። እርስዎ ያነሱት በተለይ በሽግግሩ ጊዜ የነበረው ሁኔታ ሰላማዊ አልነበረም ወይም ሰላማዊ ሽግግር አልተደረገለትም ብለው ነበረ፣ ወይም ችግር የነበረበት ነበር ብለው ጠቅሰው ነበረ። እንደዚህ አይነቱን ክስ ፕሬዚደንት ትራምፕም ሲያነሱት ይሰማል በተደጋጋሚ እሰለል ነበር ሁሉ ያሉባቸው ጊዜዎች ነበሩ። ለዚህ ግን አሳማኝ ማስረጃ እስካሁን ድረስ ሲያቀርቡ አልታየም። ሌሎችም የሚናገሩት ተንታኞችም ሆኑ ሌሎች የፖለቲካ ሰዎች የሚናገሩት ይህንኑ ነው። እርስዎ ሰላማዊ ሽግግር አልተደረገለትም ሲሉ ከምን ተነስተው ነው የጨበጡት? የሚያውቁት ነገር አለ? ምን ማለት ነው? እንደዚህ ማለት ምንድን ነው? ከዚህ በፊት የነበሩትን የሽግግሮች ቡሽንም ወደ ኦባማ አይተናል። ይሄኛው ለየት የሚያደርገው ምንድን ነው? የአሜሪካ ዜና ጣቢያዎች አንዳንዶቹ ሂለሪ ክሊንተን በምርጫ የተሸነፈች ጊዜ ሀዘን ላይ የተቀመጡ ብዙዎች አሉ ፍጹም ያዘኑ ጋዜጠኞች አይቻለኝ እንዴት እንዲህ አይነት ይሄ መዓት መጣ ተብሎ ይሄ ሐዘን ድባብ እንዳለ ነው። ትራንዚሽኑ የተጀመረው ከጃንዋሪ ጀምሮ አንዱ መንግስት ወደ ሌላው ሲሸጋገር ስልጣኑ እስኪረካከል ድረስ የበፊቱ ናሽናል ሴኪሪቲ በለው ከዚህኛው ናሽናል ሴኪሪቲ ከሚጋር መነጋገር አለበት የሀገር ጉዳይ በመሆኑ ነው። አሁን እነ ሱዛን ራይስና እነ ማይክ ፍሊን ጋር የነበረው ግንኙነትና በቅርብ ጊዜ ወጥቶ የነበረው ዶኩሜንት እንደሚናገረው ይሄንን ሰውዬ ወጥመድ ለማስያዝ ከራ ራሻ ሰዎች ጋር ሲነጋገር በነበረበት ጊዜ የተነጋገረውን ነገር ሳይቀር ሁሉ እየጠለፉ እንደገና የትራምፕን ካምፔን ሰዎችን ሁሉ የራሻ ኤጀንት ናቸው የሚል ነገር ተፈጦ ይሄ ራሻ ነው ይህንን ምርጫ ያሸነፈው የሚባለው ሴራ በተጀመረበት ጊዜ ኦባማ አማራጭ የለውም፣ ህዝብ መርጧል፣ ማሸነፍ አለበት። ነገር ግን በንጹህ መንፈስ አይደለም ይሄ ተጋደ። ምክንያቱም የአሜሪካ ህዝብ ምርጫ ሲያሸንፍ የሚቀጥለው ፕሬዚደንት ማስረከብ ግዴታ ሆነ። ነገር ግን በቀና መንፈስ ቢሆን ኖሮ ይሄ እንደዚህ አይነቱ ኦባማም፣ የሚያውቀው ባይደንም የነበረበት በፊት የእነሱ ግሩፕ ወደዚህኛው የሚደረገውን ሽግግር እንቅፋት ለመፍጠር ተሰርቷል። ይሄንን እነሱም አይክዱትም። አሁን አዲስ አንድ ደግሞ ኢንቨስቲጌት የሚያደርግ የማን ዱርሃም ነው ማነው የሚባል የሚያወጣው ዶኩሜንት አለ፣ እናያለን ግን ከሚነገረው እኔ አንተ ምን ከምንሰማው፣ ይሄ ሰውዬ የተመረጠው በራሽያ ድጋፍ ነው፣ የራሽያ ሰላይም ነው፣ ራሽያ የሚያገለግል ነው፣ የራሽያ ፐፔት ነው እየተባለ የሚደረገው ካምፔን፣ ሌሎቹ እነ ሱዛን ራይስ በስብሰባ ላይ እነ ባይደን በተገኙበት ሁሉ በጫጫሩት ወረቀት ላይ እንደዚህ ማለት ነው። ሴራ መኖሩ ግልጽ ነው። አሁን አንተ እንደምትለኝ ኢንቨስቲጌት ተደርጓል፣ ኢምፒችመንት የተባለው ሁሉ ተደርጎ በመጨረሻ የተገኘ ውጤት ምንድን ነው? ይሄ ነው ትራምፕን የሚያስደኝ የራሻ ሰላይ ነው የሚያሰኘው ምን ነገር አልተገኘም። ስለዚህ በአጠቃላይ ምንድን ነው ይሄ ፕሬዚደንት የአሜሪካ ህዝብ የሚያውቀው እስከ ኮቪድ ድረስ በከፍተኛ ዴሞክራቶች በአንድ በኩል፣ ሪፐብሊካን በአንድ በኩል ሆነው የወገንተኝነት ፍርድ ለማስፈረድ መከራውን ያየ ነው። የአሜሪካ ህዝብም እኔም ቁጭ አዳምጭ ያለሁ በእውነት ነው ምን ብዙዎቹን ዲፕሎማቶች ዩክሬንን በሚመለከት የተናገሩትን አዳምጭ ያለሁ በሚደንቅ ሁኔታ በህዝብ የተመረጠውን የአሜሪካን ፕሬዚደንት ለመክሰስ የሄዱበት የነበረው መንገድ በዲፕሎማቶች ቋንቋ በጣም የሚያስደነግጥ ነበር። በእውነቱ ነው ምለው፣ ለእኔ የወተር ጌት ጊዜ የአሜሪካን ውስጥ አልነበርኩም። ወንጀል ሲሰራ የአሜሪካ ህዝብ ያውቃል። ግን በፎልስ ዶኩሜንት በሴራ ተጠንስሶ ይህን ሰውዬ ለመክሰስ የደረገው ሙከራ በመሰረቱ የአሜሪካ ህዝብም አልደገፈውም በመሰረቱ። ትራምፕ ከዛ ያንን ከትከሻው አውርዶ በመነቃነቅ ላይ እያለ ነው ኮቪድ የመጣበትና ብዙ ፈተና የነበረበት ሁኔታ ነው ብለውና የኦባማ የኦባማን አድሚኒስትሬሽን፣ አቶ ሰለሞን፣ በእውነት ወደፊት የኦባማ ሌጋሲን የሚጽፉ ሰዎች ዘርዝረው ማ ምን አደረገ የሚለውን ለታሪክ መጻፋቸው የማይቀር ነው። ማ አንድን የአሜሪካን መሪ የራሻ ሰላይ ነው ብሎ የሚሆነጅል አድሚኒስትሬሽን ውስጥ ያሉ ፖለቲሸኞች፣ የኤፍቢአይ ሰዎችን በላቸው፣ እነ ኮሚን በላቸው ያደርጉት የነበረው ነገር ለሚዲያው ይሰጥ የነበረው ሊክ ማድረግ፣ ይህን ሰውዬ ምናልባት ደካማ ሰውዬ ቢሆን ኖሮ ሊያሳብደውትም በቃኝ ሊያድርግ ይችል ነበር። ደካማ ሰው እኔ በሆነ ደካማ መሪ ቢኖር ወይም በሽተኛ ሰውዬ ቢሆን በቃኝ ብሎም ሊሄድ ይችል ነበር። በእውነቱ ግን ያንን ክፉ ቀን አሳልፏል። ይሄ ሰውዬ እኔ የዶናልድ ትራምፕ የማንም ሀገር ሰላይ እንዳልሆነ ፍሮም ዴይ አውቃለሁ። ይሄ ፓትሪዮት ነው። አገሩን ይወዳል። አሜሪካ ፈርስት ይላል። ለምንድን ነው ለፑቲን ትራምፕ ሁሌ ሶፍት ነው እያለ ይነግረኛል። ከፑቲን ጋር ጦርነት እንዲከፍቱ የሚፈልጉ ሰዎች አሁንም አሉ። እንዴት ራሻ የአውሮፕላን በላዩ ላይ ሲሄድ ትራምፕ ዝም አለ ይላሉ ሰዎቹ። ይቀልዳሉ ማለት ነው። ለአሜሪካ በአሁኑ ሰዓት ፑቲንን ጠላት አድርገን ብንነቃነቅ ምን ለመሆን አውሮፓ ውስጥ ይሄን በዩክሬን ምክንያት አሜሪካ በናቶ ጦርነት እንዲከፍትልን ነው? አይደለም። ሌላ መንገድ አለ። አውሮፓውያን የማያደርጉትን ነገር የአሜሪካንን መሪዎች በሚድል ውስጥ እንደገቡት ሁሉ በሌላ አገር እየገቡ ጦርነት እንዳይፈጠር ትራምፕ ጥሩ አድርጓል። ለዚህም ነው እኔ በዩክሬን ፖሊሲው ራሻ በዓለም ሕግ ሳንክሽን ተደርጎ ሊቀጣ ይችላል። ግን አሜሪካ ግን በምክንያት ከሌሎች ታላላቅ ሀገሮች ጋር ወደ ጦርነት የሚሄድበት ምክንያት የለም። ደካማ ሀገሮችንንም በማስፈራራት ሊቢያን እንዳደረጉ የሰው ሀገርም አላፈራረሰም። ከሲሪያም መልክ ባለው መንገድ ነው ዊዝድሮው ያደረገው የተፈጠረ ነገር የለም። ሳየው አሜሪካንን ከማያስፈልግ ጦርነት ጎትቶ አውጥቶልናል ትራምፕ እና ይሄ መቀጠል አለበት። አሜሪካ በምንም አይነት አሁን አላስፈላጊ ጦርነት ውስጥ በመግባት የሚጠፋው የሰው ሀብትም ሆነ ንብረትም የሌላውንም ሀገር ሰዎች ሕይወት ማጥፋት አስፈላጊ አይደለም። በዚህ ምክንያት ነው የቡሽ ዳይናስቲ ትራምፕን የሚጠላው። የክሊንተን ሰዎች ትራምፕን የሚጠሉት ሂለሪን በመሸነፉ ነው። ኦባማም ተሸንፏል። ስለዚህ ትራምፕ ያደረገልን ትልቅ ነገር ምንድን ነው? ፖለቲካ የእኛ የጥቂቶች ሰዎች ናቸው ብለው የሚያምኑትን ግሩፖች አሸንፎልናል። የቡሽን ፋሚሊ አሸንፈዋል። አንፈልጋቸውም። የጦርነት ፋሚሊ ነው፣ በእኔ በኩል እምላቸው የሂለሪንም ግሩፕና ነ ክሊንተን የሚያሸነፉት ምንድን ነው? ግሎባሊስት ነን፣ ችግር የለውም ዓለም ሁሉ የሚመራው በኢንተርናሽናል እንትን፣ ይሄ ባውንደሪ የሚባል ነገር የለም የሚባለው አለመስራቱን ፖለቲካ ለኔ የሚገባኝ ናሽናሊዝም ነው። ፖለቲካ ማለት ከቤት ነው የሚጀምረው። የአገርህን አገር ኢኮኖሚና ንብረት ሳታቋቁምና ህዝብህን ከችግር ሳታወጣ ዝም ብለህ ተነስተህ ሌላው አገር እየሄድክ እየፈነጨህ አገርህን ማክሰር የለብህም። እኔ የማምነው በዚህ ነው። አቶ ተድላ ያነሷቸው ብዙ ነጥቦች ፕሬዚደንት ዶናልድ ትራምፕ ፕሬዚደንት ከሆኑ በኋላ የተነሱ ጉዳዮችን ነው የተመሰረተባቸው ክስ በተወካዮች ምክር ቤቱ እና ሌሎችም የነበሩባቸው የፖለቲካ ፍትጊያዎች ወይም ትግሎች ማለት ይቻላል። ቀደም ሲል አንስቼ በነበረው ጥያቄ ግን ሽግግሩ ሰላማዊ አልተደረገላቸውም የሚል ጥያቄ ነውና እና እዛ ጋር ካነሱት ስለላ ይደረግባቸው ነበር ካሉት ነጥብ ምናልባት የመረጃ ተቋማቱ ያንን ያደርጉ ይሆን ነበረ። በሩሲያም ጉዳይ ቢሆን ከመረጃ ተቋማቱ ተገኘ በተባለ መረጃ ነው እንጂ አንዳንድ ጭብጦችን መንገድ ለማስያዝ ያህል ነው እንጂ የኦባማ አስተዳደር በቀጥታ ያደረገው ነገር ስለመኖሩ የተገኘ ማስረጃ የለም። ትራምፕ ታወርን ዋይር ታፕ ያደርግ ነበር የኦባማ አስተዳደር ወይም ደግሞ ጆሮ ይጠባ ነበረ በመሳሪያዎች ተብሎም የቀረበ ክስ ነበረ። ያንንም የሚያረጋግጥ አልተገኘም። እና ለአሜሪካ ዴሞክራሲ ትልቁ ሀብቷ ትልቁ ጌጧ ሰላማዊ የፖለቲካ ሽግግር መኖሩ ነው። ሁልጊዜ ከአንድ ፓርቲ ወደ ሌላ ፓርቲ፣ ከአንድ ፕሬዚደንት ወደ ሌላ ፕሬዚደንት በተሸጋገረ ቁጥር ማለት ነው። እና እርሶ የጠቀሱት ሁኔታ በተደጋጋሚ ከሌሎችም ተጠቅሰው የነበረ ቢሆንም ይፋ የሆነ ማስረጃ ግን ተጨባጭ የሆነ ማስረጃ እስካሁን ድረስ ቀርቦ አላየንም። ምናልባት እርሶም ይሄንኑ በመገናኛ ብዙሃን የሚባለውን ወይም ከትራምፕ አካባቢ የሚባለውን ነገር አስደግፈው ካልሆነ በስተቀር የተጨበጠ ማስረጃ ይዘው ከሆነ እንደ መገናኛ ብዙሃን ያካፍሉን ደስ ይለኛል። እሱ ላይ እኔ ሚዲያው ከማያውቀው ውጪ የተለየ ነገር የለም። ነገር ግን ዋነኛው ለክሱ ሁሉ ምንጭ የሆነው የዲኤንሲ ሰርቨር መሰበር የተባለው የዚህ የስቲል ዶሴ የተባለው ሁሉ የዲሞክራቶች የነ ኦባማ የነ ሂለሪ ጥንስስ ነው። ኦባማ በቀጥታ እዚህ ውስጥ እጁ አለበትም ባይባልም ይሄ ሁሉ ሲደረግ የነበረው በእሱ አድሚኒስትሬሽን ከዛ ጊዜ ጀምሮ ነው እዚህ ሰውዬ ላይ የራሻ ሰላይ ነው የተባለው። ሰርቨሩን ያሰበረው እሱ ነው፣ ኢሜሉንም ያሰበረው ትራምፕ ነው፣ ከራሻ ጋር ይሰራል ውስጥ ለውስጥ ነው። ከዛም የተገኘ ኤቪደንስ የለም ትራምፕን በቀጥታ ከራሻ ጋር ኮሉዥን የሚባለው ነገር በኢምፒችመንትም ተሄዶ መጨረሻው የምናውቀው ነው። እኔም አንተ እንደምትለው የኦባማም ሊሆን በቀጥታ እሱ አደረገው የሚባል ነገር የለም። ነገር ግን ያ አድሚኒስትሬሽን የኦባማ አድሚኒስትሬሽን የሂለሪ አድሚኒስትሬሽንና የነ ኮሚ የዛ የኤፍቢአዩ ኤፍቢአይ ገለልተኛ ሙያተኛ ሆኖ ስራ መስራት ሲገባው ፖለቲካ ውስጥ ገባው። ኮሚ የሚባል ሰውዬ እዚህ ል እንደሆነ የእሷን ኢንቨስቲጌት ማድረግ አስፈላጊ አይደለም ብሎ ከምርጫው ስንት ነው ሁለት ሶስት ቀን በፊት ምንም የሰራችው ጥፋት የለም ብሎ ፍራጅ ሆነው የተገኘው ምንም። ስለዚህ ኮራፕሽኑ የተጀመረው ኤፍቢአይ ምኑ የፖለቲካ መሳሪያ ሆኗል። ይሄ አንደር ኦባማ አድሚኒስትሬሽን ነው። በማንም ስራ አይደለም። ተጠያቂነቱ ሊሆን የሚችለው ይሄ ስሙ ስትራቴጂ ነውየኤፍቢአይ ፖለቲካ ውስጥ ሊገባ የተቻለው መንገድ አግኝቶታል። ኮሚ እንደ ልቡ ሊፈነጥዝ የቻለውና ከውስጥ ኢንፎርሜሽን ለኒውዮርክ ታይምስ እያቀበለ ወሬ እያናፈሰ ፖለቲካ ሁሉ ሊተራመሰ የቻለው በኦባማ አድሚኒስትሬሽን የመጣ ሰውዬ ነው። በኋላም ትራምፕም ያን ሰውዬ ተቀብሎታል። ምክንያቱም መንግስት ቢቀየር ገለልተኛ የሆነው የህግና የምን አካል ይቀጥላል እዚህ ሀገር እንደምታውቀው ነገር ግን ኦባማን ቅሬታ ምንድነው ነው ይሄን ነገር ማስቆም ይችል ነበር። የሚያውቀው ነገር ካለ ማስቆም ይገባው ነበር። አሁን ኤፍቢአይ ሰውዬ የሚሰራውን ኦባማ ያውቅም ለማለት ይቸግራሉ። ምክንያቱም ይገናኛሉ። ናሽናል ሴኩሪቲ ስብሰባ ላይ ሱዛን ራይዝ፣ ባይደን ሳይቀሩ እየተሰበሰቡ ምን ይመክሩ እንደነበረ መጨረሻ ታውቷል። ግን እንዳልከው ይሄ ነው የሚል ማስረጃ የለም። ስለዚህ ወደፊት ይሄንን የታሪክ ፀሐፊዎች ሊያውጡት ይችላሉ። አቶ ተድላ እስኪ ወደ ሌላ ነጥብ ደግሞ ልውሰዶት። ቅድም እርስዎም ጠቆም አድርገውታል። በተለይ የዘር ግንኙነትን የሚመለከት ነው። ዩናይትድ ስቴትስ ውስጥ ያለውን አሁን ሰሞኑን ደግሞ ተካሮ ያለ ሁኔታ ነው። በአሜሪካ የፖለቲካ ዓለም ውስጥ እንዳሉት ፕሬዚደንት ትራምፕ የተለያዩ ለውጦችን ለማድረግ ጥረት አድርገዋል። በጋድ ራሳቸውም ተናግረዋል። ለምሳሌ የጥቁሮች የመቀጠር መጠን ከማንም ፕሬዚደንት በበለጠ ሁኔታ፣ በተሻለ ሁኔታ ከፍ እንዴል አድርግ ያለው ብለዋል። ጥቁሮች ሂስፓኒኮች የጥቁር ዩኒቨርሲቲዎች የተሻለና ቋሚ የመንግስት በጀት ማግኘት እንዲችሉ ድጋፍ ማግኘት እንዲችሉ አድርገዋል። ዋይት ሀውስ ጠርተው አነጋግረዋቸዋል መሪዎቹን። የገለጹትን የሺ ዘጠኝ መቶ ዘጠና አራት ህግም እንዲለወጥ አድርገዋል የወንጀል ህግ ጥቁሮችን እጅግ በጣም ተጎጂ አድርጓቸው የቆየው በዛ ህግ ውስጥ፣ ምክትል ፕሬዚደንት ጆ ባይደን ያን ጊዜ ሴናተር ነበሩ ድምፅ ሰጥተው እንደነበረ ነው የሚነገረው። ይህ ሁሉ ሆኖ ታዲያ በአሁኑ ጊዜ ሲመለከቱት፣ በጥቁሮቹ አሜሪካውያን ዘንድ ሰፊ ድጋፍ እንዳላቸው ቁጥሮች የሚያሳዩት ለጆ ባይደን ነው። ምንድን ነው ይሄ ምክንያቱ ብለው ያስባሉ እርስዎ? ጥቁር ኖት። ምንድን ነው የሚያስቡት እርስዎ ስለሳቸው የዘር አመለካከት? እኔ መጀመሪያ አንድ ፍጹም የማልስማማበት እና ጆ ባይደን በቅርቡ ነው ከወር በፊት የተናገረዋለ ትራምፕ ዘረኛ ነው የሚለው ፍጹም መጀርሰዋ። በዚህ ማለስማማበት ምክንያት ምንድን ነው? አንድን ሰው ዘረኛ የሚያደርገው በቀጥታ ስራው ነው። ትራምፕ ከተመረጠ ጊዜ ጀምሮ ለጥቁር የሚጠቅሙ ናቸው። በተለይ የጥቁር ኢምፓወርመንት ዞን ተብሎ በሳውዘን ካሮና ሴናተር በቲም ስኮት አማካኝነት በመተባበር የተደረገው የኢኮኖሚክ እንቅስቃሴ በጣም የሚያኮራ ነው። ይሄ በቀጥታ የሚጠቅመው እንደኛ አይነት ጥቁሮች፣ ማይኖሪቲ፣ ስፓኒክስ የመሳሰሉትን ነው። በኢኮኖሚ አንተን ከፍ የሚያደርግ መሪ ዘረኛ ነው ብለን ስትናገር በጣም ይከብዳል እንዲያውም አንዳንድ ዘረኝነት ቃል የተናገሩት ባይደን እንደሆነ እራሱ አንተ የምታውቀው ነው። ጥቁሯ ናችሁ እኔን ካልመረጣችሁ ጥቁሮች አይደላችሁም ብሎ በቀጥታ ተናግሯል። በዚህ ብዙ ጥቁር ሰው ተቀይሟል። ለምንድን ነው እኛ የዴሞክራቲክ ፓርቲ ባህሪያንን ወይስ ምንድን ነው? ጭንቅላት ያለን ሰዎች የሚመስልን ጥቅማችን ይዘን መርጣለን። አሁን አንተ በነገርከኝ መሰለህ ለትራምፕ ባለፈው ጊዜ የመረጡት ጥቁሮች ፐርሰንት ስንት ነው? ወደ ስምንት ፐርሰንት ገደማ ነው የሚሆነዋል ወይም ያንሳል። አሁን ግን ያ ቁጥር ከፍ ብሏል። ለባይደንም አደጋው፣ ቀጥተኛው አደጋ ምንድን ነው? ይሄ ቁጥር አስራ አምስት እስከ ሀያ ፐርሰንት ይሆናል ተብሎ ነው እንግዲህ ይህም ግምት ነው፣ መላምት ነው። ይህም ከሆነ ትራምፕ የባይደንን ያህል ጥቁር ድምፅ አለማግኘቱ እኔ ሊያስደንቀኝ አይችልም። የባይደን የጥቁር ድምፅ ነው እዚህ ያደረሰው። ፕራይመሪውንም ሊያሸንፍ የቻለው ባይደን በጥቁሮች ሽማግሌዎች በተደረገው ጥረት እንጂ ለዚህም ውድድር መብቃት አይገባውም ነበረ። ነገር ግን ትራምፕን በሚናገሩት አንዳንድ ነገሮች ተቀይሟል። ነገር ያለው ለምሳሌ ያኔ ቤተክርስቲያን ውስጥ የገደለው ሰውዬ ወጣት ገሎ ከዛ እነዚህ የናዚ ሰዎች ሰላማዊ ሰልፍ ሲያደርጉ ትራምፕ እነዚህ መካከል ጥሩ ሰዎችም አሉ፣ እዚህም ጥሩ ሰዎች የቻርሎት ቪል ቨርጂኒያን ታሪክ ኤግዛክት ይሄንን አይነት ቋንቋ በቀጥታ ብዙውን እሱ ያስቀይሟል። ዛሬ ለምሳሌ በቀጣይ አንተም እኔም ሰምተነዋል። ዊስኮንሳን ሄዶ በመጠበቅ ጊዜ ጥያቄ ቀረበለን፣ ሲስተሚክ ሬሲዝም ይሄ ሆን ብሎ ዘረኝነት አለው ነው የሚባለው። ባይደንም የሚያምነው እሱን። ብዙ ዴሞክራቶች የሚነግሩ አሜሪካን ውስጥ ሲስተሚክ ሬሲዝም አለ የሚባል ነገር አለ። ትራምፕ ለዚህ የሰጠው መልስ ምንድን ነው? አልመለሰውም። ይሄንን ትራም- ባይደን ሲስተሚክ ሬሲዝም አሜሪካን ውስጥ አለ ነው የሚለው። ትራምፕ ግን ጥያቄው የሲስተሚክ ሬሲዝም ጉዳይ አይደለም፣ የሎው ኤንድ ኦርደር ነው እያለ ይናገራል። አሁን እንግዲህ በፖለቲካ አንጻር ስታየው፣ አዎ፣ የትራምፕ ሲስተሚክ ሬሲዝም የለም ክርክር አለ የለም። አሜሪካን ሁለት ቦታ የሚሰነጥቅ ነው ይሄ። የአሜሪካን ፓብሊክ ብትጠይቅ እኛ ኦባማን የመሰለ ጥቁር አሜሪካዊ የመረጥ ነው። ዘረኞች የሆነ ሰዎች አይደለንም። ሲስተሚክ ሬሲዝም ሀገር ውስጥ አለ ማለት ምንድን ነው? በትምህርት ተቋማዊ ዘረኛነት። ይሄ ሬሲዝም የመጣው ታሪካዊ ነው፣ ከባርነት ጊዜ ጀምሮ ጥቁሩን በኢኮኖሚ እንዳያድግ የተደረገ በዘረኝነት ይሄ እዚህ የደረስነው ነው። በዛ ተሻግረ ነው። ስለዚህ ለትራምፕ የአሜሪካን ውስጥ ባርነት አለ የነበረው፣ የወለብ ጠይቀው አይክልም እነ ማርቲን ሉተር ኪንግ ጊዜ የነበረውን የመብት ትግል ተገቢ ነው፣ ወለብ ጠይቀው አይደለም አይልህም። አሁን አሁን ግን ባለንበት ሰዓት ደረጃ አሜሪካን ውስጥ አንተ በትምህርት የመማር እድልህ፣ የመኖሪያ ቦታ ወይም የመቀጠር ቦታ ላይ ሆን ተብሎ አንተን የሚያዘናጋ ነገር ካለ በህግ የምትጠይቀው ጉዳይ ነው። ስለዚህ ለእኔ አሁን ትግሉ ምንድን ነው? አሜሪካን ውስጥ ፖሊሶች የሚያደርጉትን ህገወጥ ድርጊት በሚያስነሳው ቁጣ ጥቁሩ ብሶት ያለበት ሰው ሁሉ በዛ ተነስቶ፣ እንደምታውቀው የራሱን አካባቢ ሱቅ ሳይቀር በማቃጠል ላይ ነው ያለው፣ ማጥፋት ላይ ነው ያለው። ይሄንን እዚህ ጋር ትንሽ ለማስተካከል መቼም ጥቁሩ በጅምላ ሳይሆን ጆ ባይደንም ትራምፕ ራሳቸውም እንዳወገዙት የተወሰኑ በሁከት ላይ የተሰማሩ ክፍሎች እንዳሉ ነው ሲናገሩ የነበረው አብዛኛው ጥቁር ሰላማዊ ሰልፍ ሰላማዊ እንቅስቃሴ ሲያደርግ ነው የሚታየው። ጥቁሩ ብቻ ሳይሆን ከጥቁሩ ጋር የቆሙ ነጮችም ጭምር ይሄ ምንም ጥያቄ የለውም። ጥያቄው ጆርጅ ፍሎይድ ጥያቄ ሁላችንም እንዳየ ነው በጣም ሰላማዊ ሆኖ እየተጓዘ ነው። እንዲያውም ብዙዎቹ ወጣቶች ከጥቁሩ ይልቅ ነጩ ነው ወጣቱ ነው ይሄንን የፖሊስ ወንጀል በዓይናችን ያየ ነው። እዚህ ኒውዮርክም የዛሬ ስንት ዓመት በዓይናችን ያየ ነው ታፍኖ የሞተው ይሄ ተለመደ ይሄንን ለመቃወም የሚወጣው ወጣት አለ። ያንን ግን ወደ ሌላ አቅጣጫ በመቀየር ሱቅ መስበር፣ ከተማ የሚያደርጉ ሀይሎችም አሉ። እነዛ ሁሉንም ጥቁርም፣ ነጭም የተለያየም ቀለማ ሊኖሩ ይችላሉ። ዞሮ ዞሮ ምንድነው በእንደዚህ አይነት ግርግር ጊዜ ይሄ መኖሩ አለ። ነገር ግን ለእኔ አሁን አንተ ቅድም ወዳርከኝ ነገር አሜሪካን ውስጥ ሲስተሚክ ሬሲዝም አለ የሚለው ክርክር በፖለቲከኞቹ የአሜሪካንም ማህበረሰብ እኩል መሰንጠቅ የሚችል ቋንቋ ነው። ለምሳሌ አንዳንዱ ጓደኝነት እየመረጠ ጓደኛ ይሆናል። ትምህርት ቤት የሚሄድበትም አካባቢ የሚኖርበት ዚፕ ኮድ ሳይቀር ከሚፈልጉት ሰዎች ጋር ይኖራል። ነገር ግን እኔ እዚህ ቦታ መሄድ አትችልም፣ እዚህ ሱቅ መግባት አትችልም፣ እዚህ ትምህርት ቤት መሄድ አትችልም ተብሎ የሚከለክል ነገር የለም። ነገር ግን እንዳልከኝ ህጉ፣ ዳኞቹ ትክክለኛ ፍትህ ይፈርዳሉ ወይ ለምሳሌ የባይደኑ ጊዜ ናይንቲን ናይንቲ ፎር ብዙውን ማሪዋና የያዘ ወጣት ሳይቀር ለከፍተኛ ወይኒ ቤት ጨምሯል። ያ ምንድን ነው? ያ የወጣው ህግ ኢት ወዘ ሬሲስት ህግ። እኔ ያንን ህግ ያንን የፈረመ ሰውዬ ለእኔ ጥቁሮች ስርዓት የላቸውም መቀጣት አለባቸው ከሚል የመነጨ ነው። ያ ህግ ማለት ነው፣ ተሻረ ያ ህግ። ሌሎችም ህጎች መሻሻል ያለባቸው ብዙ ህጎች አሉ። በተለይ ፖሊሶች ቅጥርን በሚመለከት አሁን በዚህ በጆርጅ ፍሎይድ ምክንያት ብዙ ነገር እየተቀየረ ነው። እንደሚቀየርም ተስፋ አለኝ። አሁንም ዊስኮንሳን የተፈጠረውን ፖሊሶችን በህግ ተጠያቂነት የማድረግ ስራ መቀጠል አለበት። ያ የአሜሪካ ችግር ከባለፈው ታሪካ የመጣም ነው ይቀጥላልም። ግን እኔ እንደማምነው ድረስ አሜሪካ ከሌሎች ሀገሮች በተለይ ከአውሮፓን ብለው ከምን ለጥቁሮች የባሰ ክፉ ሀገር ነው ብዬ አልቀበልም። አውሮፓን ተማሪ ሆኜ አይቼዋለሁኝ ፖሊሶቹ ሆነ አንዳንድ አንዳንድ ቦታ ቤልጅየም ተማሪ በነበርንበት ጊዜ ቡና ቤት ስንገባ ያስወጡን አለ። በእኛ እድሜ ማለት ነው። ደንግጠን እኛም ወጣል። እዚህ እኮ ጥቁር አይገባም የተባልጉበት ቦታ አለ። እሱማ አሜሪካም ውስጥ ለነጭ ብቻ የተባሉ ጥቁር የማይገባባቸው አካባቢዎች እና በይፋ አሰራሮች ነበሩ እስከ ስልሳዎቹ መጀመሪያ አካባቢ ድረስ እሱ ግልጽ ነው። በአሁኑ ሰዓት ያለብን ትልቁ ችግር የአሜሪካ በተለይ የህግ አስጠባቂ ሰዎች ተቃዋሚዎችን በሰላም ከማነጋገር ይልቅ ሽጉ يمم زوزو باري በጣም አሳሳቢ ነው በጣም በጣም አሳሳቢ ብቻ ሳይሆን አደገኛም ነው ለምንድን ነው አሁን አይተን ሆኖ ሰሞኑን መሳሪያ ይዘው ሚሊሻ ሆነው ንብረታችንን አናስነካም ብሎ የሚተኩስ ሰዎች ተነስተዋል አይደለም አንዱ ወጣትም ሰው ሲገል አይተነዋል ይሄ የመሳሪያና የዘር ነገር ከተደባለቀ ከባድ መጥፎ ነገር ነው እዛ ላይ ለፖለቲከኞች ለጊዜው የፖለቲካ ብልጣብልጥ ሆኖ የሰው ድምፅ ለማግኘት ከምትጠቀም ይልቅ ፖለቲከኞቹ ሪፐብሊካንም ዴሞክራቶችም ኢንዲፓንደንቶችም እዚህ ነገር ላይ በጥልቅ መወያየት አለባቸው አሁን ለምሳሌ በሴኔተሩ ቀርቦ ነበረውን የቲም ስኮትን ትራይ ወዲያው ነው ዴሞክራቶቹ የጣሉት። ለምንድን ነው ያ ካለፈ ለትራምፕ ምናልባት ድምፅ ያስገኛል የሚለው ፍራ ስላለ ጀስሮ ይታል ጋርቤጅን የጣሉት፣ እና የፖለቲካ መሳሪያ ሆኗል። በተለይ የዘርና የጥቁር ነገር ሁልጊዜ ለስልጣን ለመምጫ መሳሪያ ነው የሚሆነው። ግን በዛ ስሌትም ባየው በቱታውዘንድ ስክስቲን ትራምፕ ያንን አነስተኛ የሆነ የጥቁር ድምፆች አግኝቶ ፕሬዚደንት አሁን ከዛ በጣም የተሻለ ቁጥር ያገኛል። ጆ ባይደን የጥቁሮችን ድምፅ ያገኛል። ነገር ግን ጆ ባይደን ሊያገኝ የማይችለው ነገር የሚሆን ምንድነው? የሰበርባን ያሉት በተለይ የብዙ የኮሌጅ ተማሪዎች የማዘሮች ሴቶች ድምፅ አገኛለሁ የሚለው ተስፋ በዚህ በተለይ አሁን በተፈጠረው ይሄ ሎ ኤንድ ኦርደር የከተማ ማቃጠል የመሳሰለው ነገር ብዙውን አስደንግጦታል። ምክንያቱም ከተማ የሚቆም ነገር አይደለም ይሄና የባይደን ትልቁ ችግር ምንድን ነው? ተስፋ ያደረገበትንም ድምፅ የሚያሳጣው ነገር አለ። ትራምፕ ግን ከባለፈው በቱ ታውዘንድ ሲክስቲን የተሻለ የጥቁር ድምፅ ያገኛል ስለዚህ በዛ ስሌት ከሆነ ትራምፕ ከቱስክስቲን የተሻለ የጥቁር ድምፅ አለው። ምንም ጥያቄ ነው። አቶ ተድላርሶ እንደሚሉት የአሁኑ ሁኔታ የተፈጠረው በትራምፕ የአስተዳደር ዘመን ነው ብለው ጆ ባይደን ሲከራከሩ ነበር ሰሞኑን። በሌላ በኩል ደግሞ ፕሬዚደንት ትራምፕ ጆ ባይደንን ከመረጣችሁ እጅግ የከፋ ጊዜ ነው የሚጠብቃችሁ ብለው ተናግረው ነበረ እና ይህንን ሁኔታ ሲመለከቱት ትራምፕ የስርዓትና የሕግ ፕሬዚደንት ከሆኑ ለምንድን ነው እንዲህ አይነት ሁኔታዎች በእሳቸው የአስተዳደር ዘመን እንዲበዝተው የሚታዩት ወይ? አቶ ሰለሞን አንተ የምታውቀው ይሄ ግርግር፣ ለምሳሌ ኒውዮርክ፣ እኔ ጥሩ ምሳሌ አለኝ። ዴሞክራቲክ ሜየር አለን፣ ዴሞክራቲክ ገቨርነር አለን። ተኩስ ኒውዮርክ፣ ይሄ ሳመር ሲተኮስ ነው የሚያድረው። ሊሞት ማለት ነው፣ ሊቆስል ማለት ነው። ክራይም ጨምሯል። ክራይም የጨመረበት ምክንያት ዋነኛው ምንድን ነው? ፖሊሶች የችግሩ የዚህ የዘሩ ችግር የዚህ የጥቁር ሕዝብ በእኛ ላይ የሚደርሰው መከራ ምክንያቶች በመሆኑ ገንዘባቸው የተሰጣቸው አላግባብ ገንዘብ ይነሳ ተብሎ አንደርከቨር የሚባሉ ፖሊሶች ወደ ስድስት መቶና ሰባት መቶ በየመንደሩ ይበተኑ የነበሩ ሰዎች ሁሉ የሉማ። ስለዚህ ዛሬ ከተማ ውስጥ አንተ ሽጉጥ ብትተኩስ፣ ማንም ከመተኮስ በፊት ድሮ ማስቆም ይቻል ነበረ። እነዚህ እየተበተኑ ይይዙ ስለነበረ አሁን ከተማው በሽጉጥ ብቻ እና በጠመንጃ ሆኗል። ጦፏል። ከሳመር ላይ በመሞት ላይ ያለው ቁጥር እንደነ ቺካጎ ባይጋነንም ይሄ ነው። ቺካጎን ብትሄድ ያለው ችግር ይሄ ነው። ፖርትላንድ በል ምን በል የዴሞክራቲክ ገቨርነሮችና ሜየሮች ያሉበት ከተማ ሁሉ ጥይት ጦፏል። ለዚህ ተጠያቂው ማን ነው? ትራምፕ የፌዴራል ገበር ፕሬዚደንት ነው። ሎካል ደረጃ ሄዶ ይህንን የማስጠበቅ ስራ የለው። ስለዚህ ፖሊሶች ስራቸውን አይሰሩም። አሁን በሚደንቅ ሁኔታ ዛሬ ፖሊስ ይደርስልኛል ብለን ብዙ አንዳንድ ጊዜ መሞከር አትችልም። በጣም በሚያሳዝኑ ተኛው በሰብዌይ ነው የምንሄደው። ቢላ ይዞ ሰብዌይ ላይ ድሮ በሰብዌይ ስትሄድ ቢያንስ በአንድ መኪና ላይ አንድ ፖሊስ ታያለ። ስለዚህ እንቅልፍን እየተኛ ብትል የለም። አሁን ያ የለም እና ለዚህ ተጠያቂው ትራምፕ ነው ብሎ ባይደን የሚያደርገው ሙከራ አለ። ለዚህ ተጠያቂው ፖሊስ ለፖሊስ የሚሰጠው ገንዘብ መቀነስ አለበት። በዚህ ምክንያት ብዙ ፖሊሶች ከወንጀለኛ ጋም ማባረር፣ ማሳደድ ትተዋል፣ አቁሟል። ስለዚህ ትራምፕ በዚህ ተጠያቂ ሊሆን አይችልም። በምንም አይነት በዚህ ተጠያቂ ሊሆን አይችልም። ስለዚህ ተጠያቂዎች ልክ አሁን እንደ ኮቪድ፣ ለምሳሌ ኒውዮርክ አሁን በኮቪድ ደህና ነን፣ ከአንድ ፐርሰንት በታች ነን። ትምህርት ቤቱ ለጊዜው አልተከፈተም፣ ቴስት ተደርገናል። ለዚህ ክሬዲት ማን ነው የሚወስደው? ከካሊፎርኒያ እኛን ለምን ተሻለ? ሁሉም አንድ ነበር የሚሆንበት። ካሊፎርኒያ በፓርቲውን አጣጣፍ በየቢቹ ሲሮጥ በኋላ በሽታውን ረጨ እኛ አዲስ ፈርተን ው ከኤፕሪል ጀምሮ በተባለው መሰረት የሄደን ነው ራሳችንን ለመጠበቅ የመከለው። ስለዚህ ለዚህም ተጠያቂ መሆን የሚገባው ገቨርነሩና ሜየሩ ናቸው። በዚህ ክሬዲት እንሰጠዋለን። ለኮቪድ ለእኛ ገቨርነር ካሊፎርኒያው በዚህ አያገኝም። ለክራይሙ መባዛት ገቨርነሩ ስንጠይቀው ተጠያቂው ሜየሩ ነው ይልሃል። ሜየሩ ደግሞ የተለመደ ነገር ነው ሰው በኮቪድ ምክንያት ስትሬስ ስለሆነ ጥይት በተኮሱ ምንም አይደለያል። ያፌዝብናል። ስለዚህ ተጠያቂ ሊሆን አይችልም የባይደን ክርክር ለዚህ ለተኩሱ እና ለምኑ ተጠያቂው ትራምፕ ነው የሚለው ታች ወረደ። ስታየው አይሰራም፣ ሰው ይስቅበታል። በዚህ ትራምፕ ተጠያቂ ሊሆን አይችልም በምንም አይነት። የኮቪድን ነገር ካነሱ አይቀር መቼም ኒውዮርክ ቀዳሚዋ ነበረች በኮቪድ መስፋፋት መጠንም በሞቱ መጠንም መሪዋ፣ የመጀመሪያውም መሪዋም ነበረች እስከ ቅርብ ጊዜ ድረስ ይታወቃል። እስቲ ወደዚህ ነጥብ ከመግባቴ በፊት አንድ ጊዜን ጨርስና ከዚህ ከቀለም ጋር ከቆዳ ቀለም ጋር የተያያዙ ነገሮችን በተለይ የአፍሪካ ሀገሮች የፕሬዚደንት ትራምፕ አስተሳሰብ ፍልስፍና አሜሪካ ትቅደም የሚለው ዩናይትድ ስቴትስ የምትሰጣቸውን ድጋፎች በተለያዩ መንገዶች ሊቀንስ ይችላል ከሚል ስጋት በመነሳት በሌላ በኩል ደግሞ በአንድ ጊዜ ለአፍሪካውያን ሀገሮች ትንሽ አስቀያሚ የሆነ ቃል ተናግረዋል። በጅምላ በሚል ፕሬዚደንቱ ቅር የተሰኙ ነበሩ። እንዲህ አይነት ሁኔታዎችና አባባሎችን እንደ ትውልደ ኢትዮጵያ ሰው ትውልደ አፍሪካ ሰው እንዴት ነው የሚያያቸው? ይሄ ነው እንግዲህ የትራምፕ ችግሩ ምንድን ነው። ለምሳሌ አፍሪካውያንን በጅምላ እንዲህአን አይነት አጸያፊ ስደሞስ ብዙውን ሰው አስቆጧል። መሆንም የነበረበት ምንድን ነው? ይህ እንዲህ አይነት ወይም ፎለምታም ብለው ወይም ባለ ይቅርታ መጠየቅ ተገቢ ነበር። ይህንን በዲፕሎማቲክ ቻነል ይጠይቁ ይጠየቅ አላውቅም። ይሄ ይሄ ነው እንግዲህ የአንድ መሪ ብዙ ጊዜ የፈለገውን ነገር የመናገር አደጋው ይሄ ነው። ይሄንን ከሌሎች ከማንኛውም የፖለቲካ ሰዎች እንዲያዝ ነገር አልጠብቅም። ነገር ግን በተግባር ስታይ አሁን ትራምፕ አፍሪካን አሁን ለምሳሌ እኛ በዚህ በህዳሴው ግድብ ምክንያት መሆኑን ተፈጠረ የተባለው አንድ መቶ ሰላሳ ሚሊዮን ብር በዚህ በዚህ የተባለው እሱም ገና ጭብጡ ያልወጣው ነገር ነው። ስለዚያ ብዙ አናገር። ነገር ግን ኢትዮጵያን ወይም ሌሎች አፍሪካ ሀገሮችን የመጉዳት ፖሊሲ ሊኖረው አይችልም። እንዳልከው አሜሪካ ፈርስት የሚለው እንትን ኢትዮጵያያንን ሌሎችም አፍሪካኖችን አሜሪካንን በማስቀደም ሊጎዱ ይችላሉ የሚለው ነገር አሜሪካ በመሰረቱ በተለይ ለኢትዮጵያ ለእኛ ሀገር በብዙ መንገድ ለክፉም ጊዜ ሄደን በማቅረብ በመሳሰሉ ነገሮች ይሄዳሉ። ምናልባት እንደ እኔ እንደሚመስለኝ የኢሚግሬሽን ፖሊሲው አላውቀውም። በእርግጥ እዛ ላይ የተለየ ነገር በአፍሪካዋን ላይ ተፈጥሮ እንደሆነ አላውቅም። ግን ያ የትራምፕ አድሚኒስትሬሽን አላውቅም። እኔ አንዳንድ ጊዜ ሁሉም የተባለው ነገር እንትን አይልም እንጂ ትራምፕ በጣም ፌመስ የሆነ ከሆኑበት ሀገሮች ውስጥ ዛሬ አሉ የት ነው? ህንድና ናይጄሪያ ነው የሚል ነገር አድርግ ያለው። እርግጠኛ አይደለሁም። ዛሬ ያው ኢትዮጵያ ውስጥ ስለ ትራምፕ አድሚኒስትሬሽን ምን ይሰማቸዋል ብሎ ጠይቆ ሚዛና የሆነ ነገር ቢቀርብ ደስ ባሌ ነበር። ግን እንደ እኔ እንደ እኔ የትራምፕ አድሚኒስትሬሽን በሕዳሴውን ግድብ በሚመለከት ውስጥ በዚህ በሴክሬታሪ ኦፍ በትሬዥሪው በግምጃ ቤቱ በኩል የተጀመረው ነገር ቅሬታ ነበረን ከመጀመሪያው ጀምሮ። አግባብም አልነበረም፣ ተገቢም አልነበረም። እኛንም ለመጫን የተደረገው ፖሊሲም ትክክል አይደለም። ውይይቱ ከአሜሪካ አደራዳሪነት ወደ አፍሪካ ከሄደም በኋላ አሁን እንደገና እንደመሰለኝ ትራምፕ ትንሽ ተደፈርኩ አይነት ነገር ስሜት ያለ ይመስለኛል። እንዴት አንድ ድሀ የሆነች ኢትዮጵያ አፍሪ የምትባል ሀገር እኛ የምንላትን አትሰማም የሚልና ስሜት ያለበት ይመስለኛል። እንዲህ አይነት ነገር በመሰረቱ ተገቢ አይደለም፣ አንድ ትልቅ ሀገር ከሚመራ ሰው ሆደ ሰፊ መሆናል። እንደውም አፍሪካን ግድቡ ሲያልቅ ኢትዮጵያ ሄጄ ጎበኛለሁ ባለ ጊዜ እኛ ተደስተ ነበረ። ሰውዬ እውነትም ስለ ኢትዮጵያ ግድብ ፍላጎት አለው ይደስታል የሚል ነው። ስለ ሌሎች አፍሪካ ሀገሮች ያለው ስሜት አለ። ነገር ግን በአጠቃላይ ትራምፕን ዘረኛ ነው የሚል እዚህ የምንሰማው አይነት ለምሳሌ እዚህ አሜሪካን ሀገር በጥቁር አሜሪካኖች እና በዴሞክራቶቹ ያለው ጥላቻ አይነት በትራምፕ ላይ አፍሪካ ውስጥ ያለ አይመስለኝም። በቀጥታ አፍሪካን የሚጎዳ ነገር እስካሁን አላደረገም። እርዳታን አፍሪካን የሚጎዳ እርዳታ አልከለከለም፣ እኔ እስከሚገባኝ ድረስ እና ያ ነው እኛ መመዘኛ መሆን ያለበት። ከአፉ በወጣ ለምሳሌ ይሄ አጸያፊ የሆነ ቃል አፍሪካን በሚሰድብ የአፍሪካ ህብረትንም፣ ሌሎችም አፍሪካውያን አውግዘዋል። ይሄን ማንም የሚቀበል ነገር የለም አፍሪካውያን ስለ አፍሪካ እውቀቱ በጣም የተወሰነ ሊሆን ይችላል። በእርግጥ ነኝ። ይሄን ምንም ጥያቄ የለውም። ሌላው ቢቀር ልጅቱ ለምሳሌ ሄዳ ኢትዮጵያ ውስጥ አይታለች የኢትዮጵያ ባህል እንኳ ምን እንደሚመስል እና ምን ያህል ከእሱ ጋር እንደሚገናኙ ከሄዱበት ግብዣ፣ ሚስትየውም አፍሪካን ሄዳ ጎብኝታለች። እንደዚህ እንደዚህ አይነቱ ነገር ለፕሬዚደንቱ በንጹህ መንፈስ ከቀረባ ይሄ ሰው ይሄ እኔ ሰው የሚጠላ ጥቁር የሚባል የሚጠላ ሰው ነው ብዬ አላምንም። አላየሁም። እርግጥ ነው ለምሳሌ በጣም አጸያፊ የሆነ ነገር ጥቁርን በሚመለከት ትራምፕ ተናግሮ ቢሆን ኖሮ እስከዛሬ በጣም እንደዚህ ነፃ በሆነ ሰው በስራ ዓለም የሚያውቁት ሰዎች አንድ ቴፕ ነበረ የሚበቃው ትራምፕን ከስልጣን ለማባረር። በእኔ ይሁንብህ ትራምፕ ክፉ ነገር የአሜሪካኖችን በአንድ በዚህ በኤን ወርዶ በመሳሰለ ነገር ተናግሮ ተገኝቶ ቢሆን ኖሮ ዛሬ ይህን ሁሉ ጋዜጠኛ መከራውን ያየህም ነበረ ያንን ለፓብሊክ አውጥቶ ይሄን ሰውዬ በቀጥታ ከህዝብ ጋር ለማጣላት አልተቻለም። በእውነት ነው ብለህ በጃዙ የሚነገረን ነገር ሁሉ አሁን የአፍሪካን ጉዳይ አፍሪካን ስለመስደቡ እነዚህ ከቁም ነገርም ቆጥሮስ እስካሁን የሰማነው ነገር የለም። እሱንም እንኳን ለሚዲያ በጣም አንዳንድ የአፍሪካ ተቆርቋሪ ሰዎች ካልሆነ በስተቀር የአሜሪካ ሚዲያ እንዲህ አይነት ለአፍሪካ ያለው ግምትም የአሜሪካ ሚዲያ እንደምታውቀው ነው። ከዘገባው አንጠራ ስለ አፍሪካ ምን የሚዘገብ ነገር አለ እና ትራምፕ ያ ጸያፊ ቃሉ ይቅርታ በሰአቱ ጠይቆም እንደሆነ በአምባሳደሮች በኩል እረማት ተደርጎን አላውቅም ነገር ግን በእውነት ነው ምለው ይሄ ሰውዬ ድጋሚ ከተመረጠ ለአፍሪካ በተለይ እኛን ህዳሴ ግድቡ በሚመለከት ውስጥ እጁን ወደ ኋላ ሰብስቦ በስነ ስርዓት ጉዳዩ አልቆ ቢመቸው እንዲመርቅ እና እንዲጎበኝ ሀገሩን እንዲፈቀድለት ደስታዬ ነው። ነገር ግን ጠላት፣ የአፍሪካ ጠላት፣ ዘረኛ የሚባለውን ነገር በአፍሪካውያን ዘንድ ብዙ ተቀባይነት ያለው አርሰኝ እስቲ አሁን ወደ ኮቪድ-19 ጉዳይ እንምጣና እንግዲህ ቅድም እርስዎ ጠቀስ እንዳደረጉት እስከ ኮቪድ-19 ድረስ በእርግጥ ምጣኔ ሀብቱም የአሜሪካ በከፍተኛ ደረጃ እያሻቀበ ነበረ፣ በጣም እየተጠናከረች ነበረች በብዙ መስክ። ኮቪድ-19 መጣ፣ ሁሉም ነገር ወደ ኋላ ተመለሰ። ከምጣኔ ሀብቱ ከማህበራዊ ግንኙነቶች ጀምሮ እና ፖለቲካውም ተጧጧፈ በዛ ምክንያት። ለዚህ ዴሞክራቶቹ ብዙዎች ተጠያቂ የሚያደርጉት ፕሬዚደንት ትራምፕን ነው ከመጀመሪያው ጀምሮ በማጣጣል እና በማናናቅ የሕመሙን የወረርሽኙን ስፋትና ችግር፣ እርስዎ ምን ሀሳብ አሉት በዚህ ላይ አቶ ሰለሞን? አሁን እንኳን በዚህ ሰዓት እኔ እናንተ ቁጭ ብለህ ኮቪድ ሚስጥር ነው የሆነው በእውነት ነው ብለ ኮቪድ ለሁሉም ሰው ሚስጥር ነው የሆነው። በዚህ ሰዓት ቫክሲኔሽን እንኳን ቢኖር ቫክሲኔሽኑን ለምን ያህል ጊዜ ያደናል ተብሎ እንኳን አይታወቅም። በሽታው ይዟቸው ከጥቂት ወራቶች በኋላ እንደገና ደግሞ ኢንፌክትድ የሆኑ ሰዎች። ስለዚህ ይሄ ለባለሙያዎቹ ራሱ ያስቸገረ በሽታል እንኳን ለፖለቲከኞች። በዚህ ላይ እንግዲህ ትራምፕ እንደምታውቀው በሽታው እንደጀመረ በእርግጥ ነው ከደብሊው ኤች ኦ ዓለም ጤና ድርጅት ቀድሞ ፍላይት ባን አድርጓል። እንግዲህ የመጀመሪያው ስራ ማለት ነው። ከዛ በኋላ ነው ደብሊው ኤች ኦ ባን ያደረገው። ማስክን በሚመለከት እስከ ቅርብ ጊዜ ድረስ ኒውዮርክ ማስክ ማድረግ ይጠቅማል አይጠቅም የሚለው ግርግር አልተፈታም ነበር። አሁን ማስክ እስከ ቅርብ ያለፉት አንድ ወር ደግሞ ጀምሮ ማስክ አናድርግ የሚያሉት እነ ቴክሳስን ማየት አለም። ስለዚህ ይሄ በአዋጅ አሁን ዲሞክራቶቹ መናገር ያለባቸው አንድ ነገር ሊናገሩት ያፈለጉት ምንድን ነው የቻይና መፍትሄ ነው ለኮቪድ ብሎ መናገር ነበር ያለባቸው። ሳይዋሹ ማለት ምን ማለት ነው? ድፍን አሜሪካ ኒውዮርክ በሽታው እንደታየ ካሊፎርኒያ፣ ገና ትንሽ ብልጭ ብልጭ እንዳለ ሌላው አሜሪካን ውስጥ ምንም ባልነበረበት ጊዜ ማድረግ የነበረበት ነገር ቢኖር ምንድን ነው ትራምፕ እንደ ቻይና ዋን እንደተደረገው ከተማውን መዝጋት ነበር። ግጥም አድርጎ መዝጋት ነበር። አንድ የአገር መሪ ይህንን የሚያክል ኢኮኖሚ ያለበት አገር ይዞ ለምን ያህል ቀን እንኳን መዝጋት በማይታወቅበት ጊዜ ከተማውን ጸጥ አድርግ ቢባል ኖሮ የአሜሪካ ኢኮኖሚ አሁን ካለበት የባሰ ገደ ለመግባቱን ለመግባቱ ማንም አይጠራ። ምክንያቱም አንደኛ አሜሪካ ቻይና አይደለም። በአዋጅ አሁን ለትራምፕ የሚሉት ምንድን ነው ኮኦርዲኔትድ የሆነ የፌዴራል መንግስት ሪስፖንስ አልነበረው ማለት እየተባለ ነው የሚወራው ትራምፕ አድሚኒስትሬሽን ያደረገውና ከሌሎችም የተሻለ ነገር የሚሆን ምንድን ነው? ያልተዘጋጀ ነው። የኦባማ አድሚኒስትሬሽን ፕላን ነበረኝ አለ። ይሄንን እንደዚህ አይነት በሽታ ሲኖር እንዴት አድርገህ ታከል ነው የምታደርገው ነው? ነገር ግን ፕላን ካለምንም ምንም ነገር ማቴሪያል የሚባል በሌለበት አንድም ልብስ መከላከያ የሚባል ነገር ቬንቲሌተር የሚባል ኒውዮርክ የራሱን ቬንቲሌተር ለሌላ ጊዜ የሸጠበት ዘመን ላይ ይሄን አድሚኒስትሬሽን ኦቨር ናይት የኦባማ ፕላን ነበረ፣ ነገር ግን ባዶውን የሆነ መደርደሪያ በመሳሪያ ሞልቶ አሜሪካንን ያድን ነበር ብሎ አንድ ሰው ነገረኛ የሚችለው ምንድን ነው? ይሄ ትልቁ ጥፋት የተደረገው ነገር የሚሆን ምንድን ነው? አሜሪካ የጤና ደህንነት ልክ እንደ ሌላው ቴሮሪዝም እንደምትለው አገሪቱ በክፋ አደጋ ጊዜ እራሷ የምታመርተው ዕቃ እንዲህ አይኖራት ያደረገው ማን ነው? ባይደን ያለፈው አድሚኒስትሬሽን በሙሉ ነው። ስለዚህ እንዴት አድርገህ ነው አንተ፣ ለምሳሌ አሜሪካ የጦር መሳሪያ ሳይኖራት ጦር ልትገጥም አትችልም። ይሄ የጤና ጦርነት ባለበት ጊዜ ሼልፉ ባዶ ነበር። ኒውዮርክ ባዶ ሼልፍ ነበረው። ከዛ ጩኸት መጣ፣ ኧረ እባካችሁን ምን ተባለ፣ እየተሯሯጠ ይሄ ሰውዬ አልጋም ተዘረጋ፣ ዕቃም ተሰበሰበ። በሰዓቱ በነበረው ሁኔታ ሪአክት አድርጓል። ይሄ ሰውዬ ይሄንን ማድረጉን ማናቸውም ክሬዲት ሰጥቷ ላይ ለምሳሌ ኮሞ በዛ በኤፕሪል ሜይ ከትራምፕ አድሚኒስትሬሽን ጋር እየተነጋገረ ይሄን አድርጉልኝ፣ ይሄን አምጡልኝ፣ አልጋ እፈልጋለሁ፣ ቬንትሌተር እፈልጋለሁ የተባለው አንድም ሳይቀረው ነው ኒውዮርክ ያገኘው። የሰው ሕይወት የጠፋው ለምንድን ነው? በሽታውን ማንም የሚያውቅ የለም። በተለይ እዚህ በእድሜ የገፉ የጠኑ ሰዎች ቦታ ውስጥ ማገገሚያ ውስጥ ኒውዮርክ የሞተው አርባ መቶ ከዛ በላይ በእነሱ ምክንያት ነው። እዛ ለተደረገው ጥፋት ተጠያቂው ገቨርነር ኮሞ ነው፣ ሌላ ሰው ነው እሷ። መጽሐፍ ጽፎ ራሱን ነጻ ሊያደርግ አይችልም። እኛ የኖርንበት ነገር ነው። በኮቪድ የተያዙ ሰዎችን መልሰው ከመጠለያ ቦታ አስገቡ፣ አለቀ ሰው። ሌሎች ለምሳሌ እነ ፍሎሪዳ፣ እነ ቴክሳስ ከዛ ተምረው ከዛ በተሻለ ሁኔታ ሰርቷል። ለዛ ተጠያቂዎቹ ሎካል ጎቨርንመንቱ፣ ጎቨርነሩ እንጂ ኒውዮርክ እኔ የተሻልኩ ነኝ ይሄን ያህል ሰው ቢሞትብኝም ተቆጣጥሬ ያለው ካሊፎርኒያ በጣም ትንሽ ብዛት ያለው ዛሬ ሬከርድ ሰባት ሰባት መቶ ሺህ ሰባት መቶ ሺህ ኢንፌክትር ሆኗል። ተጠያቂው ማለት ነው ገቨርነሮቹ ናቸው። የፌዴራል ገቨርንሜንቱ ዋናው ምንድን ነው መሳሪያዎች አቅርቧል። ቴስቲንጉም ቁጥሩን እናንተ እንደምታየ እየጨመረ መጥቷል። ሳይንሱም እያደገ መጥቷል። ስለዚህ እኔ ኦቨርኦል ስገምተው ትራምፕ የሚወነጀለው አሁን እንደማየው በሱ ምክንያት አንድ መቶ ሰማንያ ሺህ ሰው በላይ ሞቷል። እሱ ይሄን አድርገው ቢሆን ኖሮ ቁጥሩ አይሞትም ነበር የሚባል ግምት ነው አሁን በመደረግ ላይ ያለው ኮምፔር እየተደረገ ከሌላው ሀገር ጋር ከአውሮፓውያን ሀገር ጋር አሜሪካ ትልቅ ሀገር ነው። አሁን አውሮፓን ብትደምረው ቁጥሩን አላውቅም፣ ከአሜሪካ ትንሽ ነው የሚያሰቡ በሞተው ቁጥር አውሮፓ አውሮፓ ዩኒየን የምትለው መጀምር ለእኛ ምሳሌ የሆነኝ ሀገር አቶ ሰለሞን ጀርመን ነው። ጀርመን ልክ እንደ አሜሪካ ፌደራል ሲስተም ነው ያለው። ምንድን ነው ያደረጉት? ሁሉም ጠቅላላ በሆነው ሀሳብ ላይ ተስማምተው ይሰራሉ ሁሉም ሪጅኖች። አሜሪካ ግን ኒውዮርክ በሽታ ሲይዘው ቴክሳስ ይቀልል ነበር። ካሊፎርኒያ እኛን አይመለከትም። ኒውዮርክ ኑሮው የከተማው ሰብዌው ምክንያት እንጂ በሽታው የለም ነ ትራምፕ እንግዲህ ጥፋት ነው ብዬ ትራምፕ የምለው ምንድን ነው ባለሙያዎቹ የሚነግሩትን ነገር ይሰማል። ነገር ግን የማያስፈልግ ነገር ህዝቡን ሆን ብሎ ለማሳሳት አይደለም። ለምሳሌ ይሄ በሽታ ችግር የለውም አሁን በቅርብ ጊዜ ይጠፋላል ይሄ ስ ተሰኝ አባባል ነው። ነገር ግን ይሄንን ይሄ ሰውዬ አውቆ ይሄን አደረገ ብዬ ለመከራከር ለምሳሌ ዲተርጀንት ነገር ብሊች ብታደርጉ ምናምን ሊያጸዳዩ ይችላል። እንዲህ አይነት አንዳንድ እኔ የምልህ ስታየው ተገቢ ያልሆነ ነገር ተናግሯል ይሄ። ነገር ግን በዛ ምክንያት ብሊች ጠጥቶ አሜሪካ ህዝብ ለመሆኑ፣ አቶ ሰለሞን የአሜሪካንን ፕሬዚደንት እየሰማን ይሄን ብላ ይሄን ጠጣ የሚል ህዝቡም አይደለም። ህዝቡም እኮ ይሄን ያህል ደንቆሮም አይደለም። እኔ በጅል ብሊች ጠጣ ብትለው የሚጠጣ እሷን አስለ ሚዲያው ግን እንደ ዜና ነው የሚቀርበው። ትራምፕ ተጠያቂ ነው ይሄን አድርጎ አለ ነው ስለሰራው ነገር ከመስማት ይልቅ የማያስፈልግ ነገር ስለተናገረው ወይም ከፎች ጋር ተጣላ ከከሌ ጋር ተጋጨ አይሰማም በሳይንስ አያምንም የመሳሰለው ነገር የሚናገሩ ሰዎች ፖለቲካ ነው። ለእኔ ይሄ ፖለቲካ ያነጋገር ነው። ለምንድን ነው አሜሪካ ውስጥ ማግኘት የሚገባውን አሁን ሀኪሞች የምንለብሰው ልብስ አጣን። ልብስ በማጣት ምክንያት ሐኪሞች ለዚህ ተጋለጡ። በዚህ አይደለም። በሐኪሞቻችን ላይም የደረሰው አደጋ፣ በሌሎቹ ላይ የደረሰው አደጋ ከቁጥጥሩ ውጪ በሆነ መንገድ የሆነ አደጋ ነው። ለዚህ የአሜሪካ ፕሬዚደንት ተጠያቂ ነው ብሎ ሰው ሲነግረኝ እኔ በጣም ይከብደኛል። ምክንያቱም እያንዳንዱ ሞት እያንዳንዱ ሞት አሳዝኗል። ማንንም ሁሉንም ያላሳዘነ የለም። ነገር ግን ይሄ የአመራር ችግር ነው። በአመራር እጦት ነው። እንዳት አሁን እንኳን አቶ ሰለሞን ኦገስት ውስጥ በየቀኑ አንድ ሺህ ሰው ሲሞት ምክንያቱም ምንድን ነበረ የቃ ማጣት እና የቃ ማጣት አይደለም፣ በንዝላልነት ነው። ወጣቶች አንሰማማሉ ፓርቲ እያደረጉ ተመልሰው በየቤቶቻቸው ይሄዳሉ። በወላጆቻቸውን በከሉ በዚህ ሰበብ የሞተውን ቁጥር ስተ ወጣቱ ራሱም አልሰማም አለ ይሄንን፣ እንደ ቻይና በወታደርና በሩን ዘክት በመጠበቅ የምታቆመው ሀገር አይደለም። አሁን ዩኒቨርሲቲ ውስጥ የምታየው ነው ተማሪዎች። አሁን እንደገና ኢንፌክሽኑ እየጨመረ ነው፣ እነሱንም እያገዱ ነው። ስታየው፣ የህዝቡ ጠባይ ፕሬዚደንቱ የሚለውጠው ጠባይ አይደለም። ምንም ማድረግ አይችልም አንድ ሀገር መሪ በመለመንም፣ እባካችሁ ይሄን አታድርጉ። አሁን እንግዲህ እስከ ቅርብ ጊዜ ድረስ ማስክ፣ ስለ ማስክ የትራምፕ አቋም ብዙ የሚወቀስበት፣ እኔም የሚወቀስበት ጉዳይ ቢኖር እሱ ነበር ማስክ አስፈላጊ ነው ተብሎ የተነገረውን ገፍቶ እስከ ቅርብ ጊዜ ድረስ ማንገራገር ነበር። ያ ትልቅ ስህተት ነው። ምክንያቱም ለፕሬዚደንቱ ማስክ አድርጉ ብሎ መናገር ከባድ ነገር አልነበረም። አሁን እንደሚለው ማለት ነው። ይህንን ቢያደርግ ኖሮ በሰዓቱ ምናልባትም እንደሚባለው ትራምፕ ትራምፕን የሚሰሙ ሰዎች አሉ። ግን የአሜሪካ ወጣት ትራምፕን ይሰማል ብሎ አንድ ሰው ቢነግረኝ እኔ በጣም ይነግርኛል። አሜሪካውያን ከባህላቸው ከዳበረ የፖለቲካ አስተሳሰባቸው ከማህበራዊ ግንኙነቶቻቸው በመነሳት መሪዎቻቸውን ይሰማሉ። በአብዛኛው ፕሬዚደንቱ የሚለውን ይሰማሉ። ብዙ ጊዜ እንደምናየው አሁን ለምሳሌ የአሜሪካ ሮል ሞዴል ነው፣ አርአያቸው ናቸው። አይ ነው። አሁን ለምሳሌ እኔ ኒውዮርክ በየቀኑ ሰማይ የነበረው ከትራምፕ ንግግር ይልቅ ገበርነሩ የሚለኝ ነበር። ሰማይ ነበረው። ለምንድን ነው የእኔ የቅርብ ጉዳዩን የሚከታተልልኝና ሁኔታውን የሚያውቀው እሱ ነው። እና በቀጥታም እሱ የምንሰማው ይሄ ነው። ሌሎቹ ለምሳሌ ኒውዮርክ ላይ የተደረገውን ነገር ያዩ የፍሎሪዳ የቴክሳስ ሰዎች ከዚህ ምን ሊማሩ አልቻሉም። ፖለቲከኞች አይደሉም። እንደ ኒውዮርክ የደረሰው ነገር እኛ ጋር አይደርስም ብለው እንደ ልባቸው ሲፈነጩ የነበሩ ሰዎች ተጠያቂዎች እነሱ ናቸው አቶ ተድላ እስቲ በመጨረሻ አንዲት አጭር ጥያቄ ላንሳሉት እንዶ በጥቂት ቃላትም የሚነግሩኝ ፕሬዚደንት ትራምፕ በቅርቡ ሲናገሩ የአሜሪካ ህዝብ ለሚቀጥለው አራት ዓመት ይመርጠኛል አሉና ምናልባት አስራ ሁለት ዓመትም ሊሆን ይችላል አሉ ግን እርስዎ ተናገር ውስጥ ድምፅ ስጡ ቢባሉ ይደግፋሉ ለአስራ ሁለት ዓመት እንዲመረጡ ፕሬዚደንት ትራምፕ አይ አስራ ሁለት ዓመት እንዲመረጥ አልፈልግም ምናልባት የሚቀጥለውም ከትራምፕ በኋላ ሪፐብሊካን ይመረጣል፣ የሚል ግምት ከያ እስከ አስራ ሁለት ሊሆን ይችላል። አሁን ለምሳሌ ሂለሪ ተመርጣ ቢሆን ኖሮ የኦባማ ሰርድ ተርም ነበረ ሊባል የነበረው። ስለዚህ በዛ አይን ኦባማ አስራ ሁለት ዓመት ተመረጠ ማለት ትችላለን። በዛ መልክ ከሆነ እሱም ቢሆን በጣም ከባድ ነው የሚሆነው። የአንድ ፓርቲ በተከታታይ ከተመረጠ በኋላ ለሶስተኛ ጊዜ የመመረጥ እድሉ በጣም ነው ትራምፕ መቼም ሌላው ቢቀር ይሄንን ህግ የሚያውቅ ይመስለኛል። እና የአስራ ሁለት ዓመቱ ያው ትራምፕ ብዙ ጊዜ እንደ ጨው የማጣፈጫ ነገር አንዳንድ ጊዜ ይጥላል እና በዚህ መልክ መለስለኝ። አቶ ሰለሞን፣ አቶ ተድላስፋው መቼም ለሰጡኝ ስፋት ያለው ትንታኔ፣ ማብራሪያ፣ ትችት እና አስተያየት እጅግ በጣም አድርጌ አመሰግናለሁኝ በአድማጮች ስም። እንግዲህ የምርጫው ሁኔታ እየተቃረበ ነው። ወደፊትም እየተመላለስኩኝ እንደዚሁ ሀሳቡን አስተያየቱን መጠየቅ አይቀርም። ሌሎችንም ሰዎች እየጋበዝኩኝ ከእርሱም ጋር እንዲከራከሩ ለማድረግ እጠራለሁኝ። ለዛሬ ለጊዜው እጅግ በጣም አድርጌ አመሰግናለሁ። መልካም እንግዲህ አቶ ሰለሞን መልካም የሀገራችን ሁለት ሺህ አስራ ሶስት ላለሁ ግረመንገ ላሚን ለእርሶም እንዲሁም ከነ ቤተሰቡ ጊዜ ርስትልን